SBS ሬዲዮ ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ለኒው ሳውዝ ዌልስ የደን ቃጠሎዎች አዲስ ማስጠንቀቂያ ተሰጠ፣ ሽሪላንካ ምርጫ ልታካሄድ ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። በተወሰኑት የኒው ሳውዝ ዌልስ ክፍሎች ሞቃት ደረቅና ነፋሳማ ሁኔታዎች ተመልሰው በመምጣታቸው ለሆክስበሪ አዲስ የደን ቃጠሎ ማስጠንቀቂያ ተሰጥቷል። ማስጠንቀቂያ የተሰጠው 8000 ሄክታር ቃጠሎ የተነሳበት የጎስፐርስ ተራራን አስመልክቶ ሲሆን ቃጠሎም ወደ ኮሎ ከፍታዎች አቅጣጫ እያመራ በመሆኑ ነዋሪዎች ቀያቸውን ለቀው ወደ ዊልበር ፎርስ እንዲያቀኑ ማሳሰቢያ ተሰጥቷቸዋል። ካለፈው አርብ ጀምሮ 250 ቤቶች መውደማቸውንና ዘጠና ለጉዳት መዳረጋቸውን የእሳት አደጋ መከላከያ ግልጋሎቶች አስታውቋል። የኒው ሳውዝ ዌልስ የገጠር እሳት አደጋ ግልጋሎቶች ኮሚሽነር ሼን ፊትስመንስ ያለፈው ሳምንት ለእሳት አደጋ ተከላካዮችና የማህበረሰብ አባላት አዋኪ እንደነበር ሲገልጡ ከሴፕቴምበር አምስት ጀምሮ ለበርካታ ወራቶች መጠነ ሰፊ የደን ቃጠሎዎች ደርሰዋል። ቃጠሎዎችን ለመከላከል በአማካይ ከ500 እስከ 1500 የመስክና የአስተዳደር ሠራተኞች ተሰማርተዋል ብለዋል። በሌላም በኩል ኩንስላንድ ውስጥ ያሉ በርካታ ነዋሪዎች የመኖሪያ አካባቢያቸውን ለቀው እንዲወጡ ተነግሯቸዋል። እስካሁንም ድረስ ከ60 በላይ የደን ቃጠሎዎች ኩንስላንድ ውስጥ በመንደድ ላይ ይገኛሉ። በአስቸኳይ ቀያቸውን ለቀው እንዲወጡ የተነገራቸው ውርጌትና በአቅራቢያው የሚገኘው ኪንኩና ዎተር ሲሆኑ በተጨማሪም ቶንሳይድ ና ዌስት ኦፍ ጊምቢ ይገኙበታል። በማዕከላዊ ኩንስላንድ የሚገኘው የፑን አጠገብ እየተቀጣጠለ ያለው እሳት ባለ ስልጣኑን አስክቷል። ሽሪላንካ ኖቬምበር 16 ፕሬዚደንታዊ ምርጫ ለማካሄድ ትሰናድታለች። በዘንድሮው ፕሬዚደንታዊ ምርጫ 35 ተወዳዳሪዎች የቀረቡ ሲሆን ከፍተኛ ሬኮርድ መሆኑም ተነግሯል። ይሁንና ለዋነኛው ፍልሚያ የሚቀርቡት የተባበሩት ብሔራዊ ፓርቲው ሳጂት ፕሬማዳሳ እና የሽሪላንካ ሕዝብ ግንባር እጩ ጎታባያ ራጃ ፓስካ ናቸው። አቶ ፕሪማዳሳ አሁን ስልጣን ላይ ያለው መንግሥት የቤቶች ሚኒስትርና የቀድሞው ፕሬዚደንት ልጅ ሲሆኑ፣ ሌላኛው ተዋዳሪ አቶ ራጃ ፓክሳ የቀድሞው ፕሬዚደንት ማሂንዳ ራጃ ፓክሳ ወንድም ናቸው። ከታሚል ታይገርክስ ጋር 26 ዓመታት ባስቆጠረው ጦርነትም የጦር ወንጀል ፈጽመዋል ተብለው ይጠረጠራሉ። ይሁንና አንድ የሽሪላንካ ታሚል መራጭ ማንም ያሸንፍ ማን ቀዳሚው ጉዳይ ሰላም መሆን እንዳለበት ሲያሳስቡ፣ ምርጫውን ማንም ያሸንፍ ማን ለዚች አገር ሕዝብ ከበሬታ ሊቸሩ ይገባል። እዚች አገር ላይም ሰላማዊ ህይወት እንድኖር የዘርና የሃይማኖት ክፍፍሎችን ሊቀርፉ ይገባቸዋል ብለዋል። ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ለኒው ሳውዝ ዌልስ የደን ቃጠሎዎች አዲስ ማስጠንቀቂያ ተሰጠ። ሽሪላንካ ምርጫ ልታካሄድ ነው። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። Hear more